መላው ኦሮሚያን ያዳረሰው የአምናው ተቃውሞ የተቀሰቀሰው በጭልሞጫ አካጦስ ነበር። በኦሮሚያ ከትናንት ጀምሮ ለአምስት ቀናት የተጠራው አድማ በጪልሞ ጫካ አቅራቢያ ያሉ ከተሞችንም አዳርሷል። አድማው ሽው ካለባቸው አንዷ በምዕራብ ሸዋ ዞን ከጊንጪ ከተማ ጠገብ የምትገኘው ጋሊሴ ነች። አንድ የጋሊሴ ነዋሪ እንደሚሉት ዘወትር ረቡ በከተማይቱ የሚካሄደው ገበያ ትናንት አልቆመም። ዛሬም ከተማዋ ደብቷታል። መኪና አይንቀሳቀስም። ሱቅ እንዳለ ዝግ ነው። ካርድ እንኳን የሚገዛበት ቦታ የለም። ህዝቡ ከቤት አይወጣም። ጸጥታ ኃይሎች በግዳጅ di kafet makinan di sini. ህዝቡን እያስገደዱ ነው። ህዝቡ ደግሞ ቄሮ የሚባል የኦሮሞ ልጆች ለዚህ መፍትሄ ሊፈልግ የወጡት ፈርቶ ህዝቡ በጣም እንትን ብለዋል። ጸጥታ ኃይሎቹ ደግሞ እነሱን ለመፈለግ ለማግኘት አልቻሉም። ለምሳሌ ዛሬ አሁን ግንጭ በጣም ትልቅ ገበያ ነው። ወደ ገበያ የወጣ ሰው የለም። የተዘጉትን ሱቆች ደግሞ ታሽጓል የሚል እርምጃ የወሰዱበት ነው። ትናንትና ለምሳሌ ጋሌሳ ከተማ ገበያ ነበረች። ምንም የተንቀሳቀሰ ነገር የለም። የገቢ ግብር በእስር ላይ የሚ የሚገኙ ፖለቲከኞች አያያዝና የድንበር ማካለልን በመቃወም የተጠራው እና ሁለተኛ ቀኑን የያዘው የስራ ማቆም አድማ የተጫነው ግን ትንሿን ጋሊሴ እና ጎረቤቷን ጊንጪም ብቻ አይደለም። ግብይት የተስተጓጎለባቸው የመጓጓዣ አገልግሎቶችም የተቋረጡባቸው ከተሞች ብዙ ናቸው። የስራ ማቆም አድማው አሁን በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራሮችን አያያዝ የሚቃወም ይሁን እንጂ፣ ፓርቲው አልጠራውም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት ጥያቄዎቹ ግን ቀድሞ ፓርቲያቸው ያነሳቸው ናቸው። ይሄ ኦፌኮ ይህንን አልጠራም በህዝብ ነው። ይሄ ጥያቄ ቀደም ብሎ የኦፌኮ ጥያቄ ነው ጥያቄው። ስማቸው እንዳይገለጥ የፈለጉ የአዳማ ከተማ ነዋሪ፣ አሁን አድማውን ከፊት ሆኖ የሚመራው ወጣት ክልሉን በሚያስተዳድረው ፓርቲ የሚሆን በፌዴራላዊው መንግስት ተስፋ ቆርጧል ሲሉ ይናገራሉ። ወጣቱ ለመቃወም መነሻ ነው የሚፈልገው የሚሉት ታዛቢ አገሪቱ ወዴት እየሄደች እንደሆነ አይታወቅም ባይ ናቸው። ወጣቱ አሁን ተስፋ ቆርጧል፣ ከሀገሪቷ መንግስትም፣ ከአካባቢም ከሚያስተዳድሩ ድርጅትም ተስፋ ቆርጧል። ህዝቡን የሚሰማው አካል የለም፣ የሚያደራድር አካል የለም፣ የሚጠይቅ አካል የለም። ህዝቡም ደግሞ ጠይቆ አቅቶታል። ምክንያቱም የጠየቀው ደግሞ ጠባብ ነው የሚባለው፣ ሁሌ እንደ እስር ቤት ነው የሚገባው። ሁሌ አሁን መንገላታት ነው፣ ስድብ ነው፣ ንቀት ነው፣ እና ይሄ ነው ያለው እና አገሪቷ ወዴት እየሄደች እንደሆነ ራሱ በጣም አስቸጋሪ ነገር ነው። ምክንያቱም ወጣቱ የሚፈልገው አሁን የሆነ መነሻ ነው የሚፈልገው፣ በቃ መነሻ ምክንያት። በድህነት ይማቅቃል፣ ግማሹ እስር ቤት ማለት፣ ወንድሙ ወይ ዘመዱ እንኳ እስር ቤት የለም፣ ያልሞተበት ዘመዱ የለም። አቶ ሙላቱ ገመቹም ህዝብ ለጠየቀው ጥያቄ ምላሽ መጥፋቱ ለሌላ ተቃውሞ መነሻ መሆኑን ይስማማሉ። መንግስት በጥልቅ ተሀድሶና የካቢኔ ለውጥ መፍትሄ አበጃለሁ ቢልም ጥያቄዎቹ እንደነበሩ ናቸው የሚሉት አቶ ሙላቱ አሁንም መፍትሄው በመንግስት እጅ ነው ሲሉ ይናገራሉ። ህዝብ የሚያ የተነሳሳው ህዝብን ወደዚህ ወደ ሰላማዊ ትግል የሚያካሂደው ልዩነትን የሚያመጣው ይሄ ጥያቄ ያለ መፍታት ነው። መፍታት ደግሞ መንግስት እጅ ነው ያለ። ባለፈው ጊዜ ህዝብ ጥያቄውን በሚጠይቅበት ጊዜ መንግስት እንደገና ጥልቅ ተሃድሶ አካሂጄ ሁሉንም ነገር ጨርሼ ከዛ በኋላ መልሶቹን እሰጣችኋለሁ ነው የሚለው እና ያ ጥልቅ ተሃድሶ ተካሄደ፣ ካቢኔዎች ተለወጡ፣ ጥያቄዎቹ እንደነበሩ ናቸው። የሙስና መንሰራፋት፣ የኑሮ ውድነት፣ የመልካም አስተዳደር መጥፋት ከዛም አልፎ አሁን ወገኖቻችን ሰዎችን ወደ ስምንት ነጥብ አምስት የሚደርሱ እየተራቡ ነው። ፈርጀ ብዙ የሆነ ችግር እኮ ነው እየገጠመን ያለው። ይህንን ለማቃለል ኳሱ አሁን አገሪቷን የሚያስተዳድሮ ፓርቲና መንግስት እጅ ነው። የትንሿ ጋሊሴ ከተማ ነዋሪ የስራ ማቆም አድማው ወዴት እየሄደ እንደሆነ አልታወቀም ባይ ናቸው። ሁነኛው አማራጭ ግን ቁጭ ብሎ መነጋገር መሆኑን አላጡትም። ይሄ እንግዲህ መፍትሄም በዚህ ደረጃ የሚገኝ አይመስለኝም። መንግስትም ደግሞ ችግሩን ተቀብሎ ሕዝቡ ለምን እንደዚህ አይነት ጥያቄ እንዳነሳ በጠረጴዛ ዙሪያ ቢፈታ ጥሩን ይመስለኛል።